ሳይንስና ህብረተሰብ ፕሮፌሰር መላኩ ገቦዬ ይባላሉ። በብሪታንያ ሌስተር ከተማ በሚገኘው ደሞንት ፎርት ዩኒቨርሲቲ የዓለም አቀፍ የንግድ ሕግ መምህር ናቸው። በሚያስተምሩበት የሕግ ዘርፍ የግብርና ምርቶች እንዴት እንደሚበየኑ የሚተነትን ባለ 488 ገጽ መጽሐፍ ከዓመታት በፊት ለንባብ አብቅተዋል። በየጊዜው በሚያሳትሟቸው ጥናታዊ ጽሑፎችም የግብርና ምርቶችን ከዓለም አቀፍ የንግድ ድርጅት አሰራር አንጻር ፈትሸዋል። ከእርሻ ምርቶች ጋር በተያያዘ ለልባቸው ቅርብ የሆነ አንድ ጉዳይ ግን ሲከነክናቸው ቆይቷል። ጉዳዩ የጤፍ የባለቤትነት መብት በአንድ የኔዘርላንድስ ድርጅት ተወሰደ መባሉ ነው። እንደ እርሳቸው የዓለም አቀፍ የንግድ ጉዳዮችን ሥራዬ ብለው በሚከታተሉት ዘንድ ብቻ ሳይሆን ለመረጃ ቅርብ የሆኑ ኢትዮጵያውያንንም ጭምር ለዓመታት ያነጋገረው የዚህ ውዝግብ መንስኤ ከዛሬ 15 ዓመት በፊት የተደረገ አንድ ውል ነው። ፕሮፌሰር መላኩ ውሉ እንዴት እንደተደረገና ያስከተለውን ጦስ ያብራራሉ። ሁለት ሺ ሶስት መጋቢት አካባቢ በኢትዮጵያ የእርሻ ምርምር ድርጅትና በሆላንዱ ኤስ ኤንድስ የሚባል ካምፓኒ መካከል የመግባባት ሰነድ ተፈረመ። በዚያ መሰረት ወደ አንድ ሺ አራት መቶ ኪሎ የሚሆን ወደ አስራ አራት ኩንታል ወይም ከዚያ በላይ የሚሆን አስራ ሁለት የተለያየ አይነት ቫራይቲ ያላቸው የጤፍ አይነቶች ተላኩላቸው ለነሱ ወደ ሆላንድ ማለት ነው፣ ምርምር እንዲደረግበት። ከዚያ በኋላ እነሱ ከኢትዮጵያ መንግስት ጋር ይሄንን እያደረጉ በጎን ሐምሌ ሁለት ሺ ሶስት ላይ የ የሆላንድ መንግስት ቢሮ ሄደው ፓተንት ይገባናል ብለው ጥያቄ ያቀረቡ ኢትዮጵያ መንግስት ያወቀ አይመስልም ቢያውቅ ኖሮ ያነሳው ነበር ብለን ስለምንገምት ማለት ነው ከዚያ በኋላ በአመቱ ሀምሌ ሁለት ሺ አራት ላይ ይሄ ካምፓኒ የመጀመሪያው ካምፓኒ ስሙን ቀይሮ ኤችፒፍ የሚባል ካምፓኒ ሆኖ ለዩሮፒያን ፓተንት ኦፊስ ጥያቄ ያቀረበ ፓተንት ይገባኛል የሚል ማለት ነው ይሄን እያደረጉ እያሉ በሚያዝያ ሁለት ሺ አምስት ላይ በፈረንጆች ነው አሁን የምማወራው። ከኢትዮጵያ መንግስት ጋር ኮንትራት ተፈራረሙ። በዚያ ኮንትራት በዚያ ውል መሰረት የሆላንዱ ካምፓኒ ጤፍን በአውሮፓ ገበያ እንዲያስተዋውቅላቸው ወዘተ የተለያዩ ሥራዎች እንዲሰራ ነው ስምምነቱ የተፈረመው። ከዚያ በኋላ ህዳር፣ ታህሳስ አካባቢ ሁለት ሺ ሰባት ላይ ፓተንቱ ተሰጣቸው። ኤች ፒ ኤፍ ያለ የሚባለው ካምፓኒ ከሁለት አመት በኋላ እነሱ እራሳቸው ከሰር ብለው ከገበያ ወጡ። ያ ሲሆን ግን ያ የተቀበሉት ፓተንት የት ሄደ? ሲከስሩ ፓተንቱ ወደ አልሄደ የሚል ጥያቄ ያስነሳል። ያ ፓተንቴትም አልሄደም። ፓተንቱን ያገኘው ካምፓኒ ሰዎች ሌላ ካምፓኒ ፈጥረው የካምፓኒው ዳይሬክተሮች ሆነው በአሁኑ ሰዓት እየተጠቀሙበት ነው ያሉት። በዓለም አቀፍ ሕግ መሰረት ለአንድ ምርት አሊያም ያንን ምርት ለመስራት ለሚያስፈልገው ሂደት የባለቤትነት መብት እንዲሰጠው የሚጠይቅ አካል ሦስት ነገሮች ማሟላት እንዳለበት ፕሮፌሰር መላኩ ይናገራሉ። የመጀመሪያው መመዘኛ የነገሩ አዲስነት ሲሆን፣ ሁለተኛው ደግሞ መብት በሚጠየቅበት ምርት ላይ የተጨመረ ፈጠራ ነው። ሶስተኛው መስፈርት ለጠቀሜታ ወይም ለተግባር የመዋሉን ኢንዱስትሪያል አፕሊኬሽን ጉዳይ የሚመዘንበት ነው። ፕሮፌሰር መላኩ የኔዘርላንድሱ ኩባንያ የባለቤትነት መብቱን ሲያገኝ ያቀረባቸውን ሰነዶች በእነዚህ ሶስት መመዘኛዎች ፈትሸውታል። ከሶስቱ ውስጥ ትኩረት ሊሰጥ የሚገባው ኩባንያው ፈጥሬያቸዋለሁ የሚላቸው ነገሮች ላይ ነው ይላሉ። የመጀመሪያው አዲስ መሆን አለበት ያ ነገር ነው። ግሉተን የሚባል ችግር ላለባቸው ሰዎች፣ ሰውነታቸው መፍጨት ለማይችሉ ሰዎች ከግሉተን ነፃ የሆነ ምግብ ማቅረብ እችላለሁ ብሎ ነው የቀረበው። አዲስነቱ በዓለም ደረጃ ከታየ ጥያቄ ነው። ኢትዮጵያ ይዛው የኖረች ምግብ ነው ግን እዚያ ቦታ ላይ ሲያቀርበዋት ቢያንስ ቢያንስ ያኛውን ልናልፈው እንችላለን። አዲስነቱን እንደተውኩት ሁሉ የኢንዱስትሪ ጠቀሜታ የሚለውን ነገር የተወኩበት ምክንያት ለምንድን ነው? መጀመሪያውኑ እንደ መመዘኛ የሆነበት ምክንያት ራሱ ዝም ብሎ ንድፈ ሀሳባዊ የሆኑ ፍልስፍናዊ የሆኑ ፈጠራዎች ለፓተንት እንደማይገቡ ለማድረግ የፓተንት ዓላማ ገበያ ላይ የሚቀርብ ቃል ሊያመርቱ የሚችሉ ፈጠራዎችን ሬጉሌት ለማድረግ የተዘጋጀ ስለሆነ ነው። የተፈጠረው ነገር ምንድን ነው ብለን ስንነሳ የሚያስቀው ፓር ጤፍ ነው። እንዴት እንደሚፈጭ፣ እንዴት እንደሚቦካ፣ እንዴት እንደሚጋገር እኔ የፈጠርኩት ዘዴ አለ ብሎ የሚነግረን እናቶቻችን ዘመናት በሺ ዓመታት ለሚቆጠሩ ጊዜያት ሲያደርጉት የነበረውን ነገር ነው። አውሮፓ ሄዶ አዲስ ነገር ፈጥሬያለሁ ብሎ የመጣው ያ ማለት ማንኛውንም ሰው ኢትዮጵያ ውስጥ ከጤፍ የተመረተ ማንኛውንም ዕቃ ወይም ደግሞ ጤፉን ወደ አውሮፓ ልከን አውሮፓ ውስጥ ከጤፍ የተመረተ ብስኩት ሊሆን ይችላል፣ ፓስታ ሊሆን ይችላል፣ ገንፎ ሊሆን ይችላል፣ ማንኛውም ነገር በአውሮፓ ገበያ እንዳይሸጥ መከልከል እንደሚያስችል ስናየው ነው ከመሳቅ ወደ ማልቀስ የምንሄደው ማለት ነው። ፕሮፌሰር መላኩ ኩባንያው ይህንን መብቱን ተጠቅሞ ወደፊት በኢትዮጵያ ላይ ሊያደርስ የሚችለው ጉዳት ብቻ አይደለም የሚያሳስባቸው ከተለያዩ ቦታ ያገኟቸው መረጃዎችን ጠቅሰው ኩባንያው የባለቤትነት መብቱን ተጠቅሞ በዚያ መስክ ሊሰማሩ የሚፈልጉ ባለሙያዎችን እያስፈራራ ነው ሲሉ ይከሳሉ በኩባንያ ደረጃ ማስጠንቀቂያ የደረሳቸው ሰዎች እንዳሉ አውቃለሁ ሲሉም ያክላሉ የጤፍ የባለቤትነት መብት ጣጣ ቶሎ ልባት ካልተገኘለት ከዚህም የባሱ ችግሮች ሊከሰቱ እንደሚችሉ የተሰማቸው ፕሮፌሰር መላኩ እንደ እርሳቸው ጉዳዩ ካሳሰባቸው ሰዎች ጋር ተቀናጅተው ግንዛቤ መፍጠር ዘመቻ ጀምረዋል። የዘመቻቸው መነሻ መንግስታዊው የኢትዮጵያ የአእምራዊ ንብረት ጽሕፈት ቤት ባለፈው የካቲት ወር ከጤፍ የባለቤትነት መብት ጋር በተያያዘ ያወጣው መረጃ ነው። ጽሕፈት ቤቱ በወቅቱ ለጋዜጠኞች በሰጠው መግለጫ የጤፍ የባለቤትነት መብትን ለኢትዮጵያ ለማስመለስ የተቋቋመው ኮሚቴ ያሳለፋቸውን ውሳኔዎች ይፋ አድርጎ ነበር። በጽህፈት ቤቱ ከፍተኛ የሕዝብ ግንኙነት ባለሙያ የሆኑት አቶ ብሩክ ወርቅነ በኔዘርላንድሱ ኩባንያ የተያዘውን የጤፍ የባለቤትነት መብትን ለማስመለስ እየተደረገ ስላለው ጥረትና ስለ ውሳኔዎቹ ማብራሪያ አላቸው። የጤፍ መብትን ለማስመለስ እየተደረገ ያለው እንቅስቃሴ በመጀመሪያ ደረጃ እንደ ሀገር አቀፍ ጉዳይ ተይዞ የሚመለከታቸው አምስት መስሪያ ቤቶች የሳይንስና ቴክኖሎጂ ሚኒስቴር፣ የኢትዮጵያ አእምሯዊ ንብረት ጽህፈት ቤት፣ የብዝሀ ህይወት፣ የግብርና ምርምር እነዚህ ሆነው ኮሚቴ ተቋቁሞ ክትትል እየተደረገ ነው። ንግግሮች ወይም ደግሞ ከካምፓኒው ጋር ውይይት በሚደረግ ጊዜ ካምፓኒው አካሄዱን እየቀያየረ እስከ ዛሬ ድረስ ሊቆይ ችሏል። ከሰርኩኝ በሚል ሌሎች ምክንያቶች በማቅረብ ካምፓኒው ተገቢው ምላሽ አይሰጥም ነበረ። ስለዚህ ያንን የሚመለከታቸው አካላት እነዚህ መስሪያ ቤቶች በአንድ ላይ በመሆን ሶስት የእንቅስቃሴ መንገዶችን አወጡ። ከሶስቱ እንቅስቃሴዎች ውስጥ ዲፕሎማሲ አንዱ ነው። ውጭ ጉዳይ ነው አንዱ መስሪያ ቤት። በውጭ ጉዳይ አማካኝነት ዲፕሎማሲው እየተደረገ ዲፕሎማሲው ካልሰራ የህዝብ ንቅናቄ እንዲኖር ወይም ደግሞ የዲፌሚንግ ተገቢ ያልሆነ ፓተንት ራይት ስለወሰደ ያንን የሚቃወም በህብረተሰቡ በህዝብ ዘንድ እንዲሰራጭበት ነው አንደኛው አማራጭ። ሌላኛው በህግ አግባብ ለመክሰስ እና የፓተንት ራይቱን ለማስመለስ ነው ጥረት እየተደረገ ያለው። የአእምራዊ ንብረት ጽህፈት ቤት የጀመረው ጥረት ያነቃቃቸው እነ ፕሮፌሰር መላኩ በራሳቸው የጀመሩት የማህበራዊ መገናኛዎች ዘመቻ ከጽህፈት ቤቱ ሁለተኛ አማራጭ ጋር የተጣጣመ ሆኗል። በዘመቻው የኔዘርላንድሱ ኩባንያ በአውሮፓ የባለቤትነት መብት ያገኘበት የእውቅና ሰነድ ተያይዞ ውግዘት ሲደርስበት ሰንብቷል። የኔዘርላንድሱ ኩባንያ በአሜሪካም የባለቤትነት መብት አግኝቷል ተብሎ በዘመቻው መጀመሪያ ተጠቅሶ የነበረ ቢሆንም ስህተት መሆኑ ተደርሶበት በስተኋላ መታረሙን ፕሮፌሰር መላኩ ያስረዳሉ። ኩባንያው በአሜሪካ አመለከተ እንጂ እውቅና አልተሰጠውም ይላሉ። የዩኒቨርሲቲ መምህሩ የጤፍን የባለቤትነት መብት ማስመለስ ከተሰኘው ዘመቻቸው ምን ለማሳካት እንዳሰቡ እንዲያብራራሉ የኢትዮጵያን ኢንተሌክቹዋል ፕሮፐርቲ ኦርጋናይዜሽን የሚባለው ጤፋችንን ማስመለስ አለብን ብለው እንቅስቃሴ ጀምረዋል እና ያንን ሲጀምሩ በተቃራኒው በኩል በጣም ጠንካራ የሆነ መከላከል እንደሚደረግ እርግጠኞች ነን። በዚህ ጉዳይ ላይ ቀረብ ያለ ኢንፎርሜሽን ያለን ሰዎች፣ ስለዚህ በህዝብ ዘንድ ይሄ ነገር ምን ማለት እንደሆነ እንዲታወቅ ለማድረግ ነው የሶሻል ሚዲያ ዘመቻው የተጀመረው። እስካሁን ድረስ በጣም ኢንፎርማል በሆነ መንገድ ነው እየተንቀሳቀስን ነው ያለ ነው አለን ብዙ ሰዎች ግን ያንን መልካስ ይዞ አስፈላጊ ሲሆን ወደፊት የኢትዮጵያ አእምሮ ሀብት ድርጅት ገንዘብ ያስፈልገዋል። ፍርድ ቤት ሄደው ለመሟገት እንዲችሉ በተለያየ መንገድ ድጋፍ ያስፈልገዋል። አንደኛ፣ በገንዘብ ሁለተኛ፣ በተለይም ደግሞ አውሮፓውያን ራሳቸው ይሄ ፓተንት አለኝ የሚለው ካምፓኒ እንዴት አስቂኝና አሳዛኝ ስራ እየሰራ የኢትዮጵያን ገበሬዎች እድል እየነጠቀ እንዳለ እንዲያውቁ የሶሻል ሚዲያ ካምፔን የሚያስፈልገው ለዚህ ስለዚህ ነው እንጂ ስራው በአጠቃላይ ሄዶ ሄዶ በህግ መሰረት ነው መታየት ያለበት፣ በፍርድ ቤት መቅረብ ይኖርበታል። የዲፕሎማሲ እንቅስቃሴዎች ያስፈልጋሉ። ጫና ማድረግ ያስፈልጋል። ለዚያ ነው እንግዲህ ይህን እንቅስቃሴ ጀመር። ነው የዕለቱ መሰናዷችን የስካሁኑ ነበር። ተስፋ አለም ወልደየስ ነኝ። መልካም ጊዜ።